ለእስራኤል ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው ክቡራን አድማጮቼ እንደምናመሻችሁ ጌታ የተመሰገነ ይሁን እነሆ የወሪ ዘፍጥረት መጽሐፍ ጥናታችንን እጨርሰን ከዛሬ ጀምሮ ወደፊት ለሚኖሩን ቀናት እግዚአብሔር አምላካችን በረዳን መጠን የማቴዎስን ወንጌል መጽሐፍ እናጠናለን ማለት ነው። ከአዲስ ኪዳን አው ወገኖቼ፣ ባለፈው ጊዜ እንደ ተነጋገር ነው እግዚአብሔር አምላካችን ከዚህ ከኦሪት ዘፍጥረት መጽሐፍ ጥናት የእሱን ሐሳብ የእሱን አሰራር እንድንረዳ መልካም ፈቃዱን የመንግሥት ሰማያትን ምስጢራትም ሁሉ ገላልጦ አስተምሮናል። ብዙ ነገሮች ለእኔም ለእናንተም ተገልጠው በጌታ መንፈስ ቅዱስ አስተማሪነት ተብራርተውልናል። አይደለም እንዴ እግዚአብሔር አንዳች ያስቀረብን ምንም ነገር የለም። ከማቴዎስ ወንጌል መጽሐፍ ጥናታችን ደግሞ አሁንም እግዚአብሔር አምላካችን ድንቅ ነገርን ያስተምረናል። ለሕይወታችን ለቀረው ዘመናችን ሁሉ የሚረባንን ጌታ መንፈስ ቅዱስ ደግሞ ይሰንቅልናል። ወገኖቼ እግዚአብሔር መልካም ነው። ለእኔና ለናንተ አድልቷል። እግዚአብሔር በእውነት ኖ የምላችው ከመባዘንና ከመጨነቅ እነሆ ከመሯወጥ እግዚአብሔር አምላካችን እንድናርፍ በእርሱም ሰላሙን እንድናገኝ ረድቶናልና እጅግ ደስ ይለናል። እስቲ ዝማሬ አለን፤ ጌታን ከፍ ከፍ እናድርገው ሬ the <muchas> Yeah. Hey. እናመስግን። በሰማይ በምድር የምትገዛ ገናና ታላቅ የሆንክ እግዚአብሔር፣ ጊዜ የማያልፍብህ ወራትን ዓመታትን አሳልፈ ለብቻ የምትኖር በፊት የነበርክ ዛሬም ያለ ወደ ፊትም የምትኖር ድንቅ እግዚአብሔር እናመሰግንሃለን በእውነት ስለዚህች ምሽት እግዚአብሔር አባታችን ሆይ፣ እነሆ ደግሞ ሕይወታችን የሚጠነክርበትን መንፈሳዊ ምግብን ከሰማይ እነሆ ስላዘጋጀልን መንፈሳዊ መናንም ደግሞ ስለ መገብከን እናመሰግንሃለን። እነሆ ጌታዬና አምላኬ ወይኔ ባሪያ ጸልያለው ዛሬም ደግሞ ፍሬ የምናፈራበትን እኖ ለሌሎችም ትርፍ የምንሆንበትን ጌታዬና አምላኬ ሕይወት እንድትሰጠን በዚህ ባስተማርከን መንገድ ደግሞ መራመድ እንድንችል የእምነት ቁርጭምጭሚቶቻችንን እንድታጸናልን እንለምንሃለን። መጨረሻችንን እንደ ጅማሪያችን ታሳምርልን ዘንድ አቤቱ አምላኬ ሆይ ያዕቆብን ለመለወጥ ያዕቆብን በአንተ ፈቃድ ውስጥ ለማስገባት እኖ እንደ ታገዝሁሉ ስንወድቅ ስንነሣ እንድትታገሰን፣ የአባትነትህ ምሕረትም እንዲበዛልን ጌታዬና አምላኬ ሆይ የሚያጸናንን የሚያበረታንን ታላቁንና ዘላለማዊን መንፈስ ቅዱስህን ደግሞ እንድትሰጠን እንለምንሃለን። ባለመረዳት ስንባዝን ባለመገንዘብ ስንወድቅና ስናጠፋ እግዚአብሔር ሆይ በልጂ በጌታ በኢየሱስ ክርስቶስ ውስጥ እየታደከንና እያየህን ለዛሬ ደርሰናል። አሁንም ደግሞ ጌታዬ ሆይ ቀሪውን የእርምጃችንን ምዕራፍ በአንተ እንታመናለን፣ በአንተ እንደገፋለን። የዘላለም ተስፋችን አንተ ነህና ይህንን ሁሉ ስለምታደርግ እናመሰግንሃለን። በዚህች ምሽት ከዛሬ ጀምሮ በምንማረው የማቴዎስ ወንጌል መጽሐፍ ጥናታችን ውስጥ ተገልጠህ ደግሞ ድንቅን ነገር እንድታስተምረን ታላቅን ነገር መገንዘብ እንድንችል የልቦናችንን ዐይኖች እንድታበራ እንለምንሃለን። አስተማሪውን መንፈስ ቅዱስ ላክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስም። አድማጮቻችን የማቴዎስ ወንጌልን ከምዕራፍ አንድ ከመጀመራችን በፊት ስለ ማቴዎስ ወንጌል መግቢያ ወይም ደግሞ አንዳንድ ሐሳቦችን ስለ መጽሐፉ ዘርዘር ባለ መልክ እናቀርብላችኋለን። የማቴዎስ ወንጌል ሀያ ስምንት ምዕራፎች አሉት። የማቴዎስ ወንጌልና የዘፍጥረት መጽሐፍ የመጽሐፍ ቅዱስ ቁልፍ መጻሕፍት ናቸው። ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሪያ ዛሬ የማቴዎስን ወንጌል ከማየታችን በፊት በብሉይ ኪዳንና በአዲስ ኪዳን መካከል የነበረውን የጊዜ ልዩነት በማየት እንጀምራለን። ምክንያቱም ለአዲስ ኪዳን ተገቢውን መረዳት እንዲኖረንና ለማድነቅ እንድንችል በማካከል ስለ ነበረው በግምት አራት መቶ ዓመታት ስለሚሆነው ጊዜያት ማወቅ በጣም አስፈላጊ ስለሆነ ነው። ይህን ነጥብ ያዙ ወገኖች፣ ይህ አራት መቶ ዓመት በነህምያ እንዲሁም በሚልኪያስ ጊዜና በክርስቶስ ኢየሱስ በቤተልሔም መወለድ መካከል ያለው ጊዜ ነው። ለጊዜ እደግምላችኋለሁ። ይህ አራት መቶ ዓመት በነህምያ እንዲሁም በሚልኪያስ ጊዜና በክርስቶስ ኢየሱስ በቤተልሔም መወለድ መካከል ያለው ጊዜ ነው። ከሚልኪያስ ጊዜ ጀምሮ ሚልኪያስ ከተናገረበት ጊዜ ጀምሮ ማለት ነው። በግምት ለአራት መቶ ዓመታት ሰማያት ዝም ብለው ነበር። የእግዚአብሔር ድምፅ ፈጽሞ ያልተሰማባቸው ዓመታት ነበሩ ማለት ነው። እነኚህ አራት መቶ ዓመታት እግዚአብሔር በነቢያት በኩል መልእክት ያላስተላለፈባቸው ዓመታት ናቸው። ከአራት መቶ ዓመታት የእግዚአብሔር ዝምታ በኋላ አንድ ቀን ዘካርያስ የሚባል ካህን በኢየሩሳሌም እንደ ካህናት ሥርዓት መሠረት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደርሶበት ሳለ በጣኑ መሠዊያ ቀኝ ቆሞ የጌታ መልአክ ታየው። መልአኩም ለካህኑ ዘካርያስ ከጌታ ኢየሱስ በፊት መንገድ ጠራጊ ስለሚሆነው ስለ መጥምቁ ዮሐንስ መወለድ አበሰረለት። ይህን የማቴዎስን ወንጌል ማጥናት ስንቀጥል፣ ወገኖች ወደ ፊት መጥምቁ ዮሐንስ ምን ያህል አስፈላጊ እንደሆነ እንረዳለን። በነኚህ አራት መቶ ዓመታት የእግዚአብሔርን ድምፅ በተመለከተ የዝምታ ጊዜ ቢሆንም እንኳን ብዙ ነገሮች ተከናውነዋል። እነኚህ አራት መቶ ዓመታት የሚያስፈሩና የሚገርሙ ዓመታት ነበሩ በዚያን ዘመን በኖሩት ሰዎች ታሪክ ውስጥ። እንደዚሁም በብዙ መልኩ ደግሞ የሚያሳዝኑ ዓመታትም ነበሩ። በይሁዳም ከፍተኛ ለውጥ የታየበት ጊዜ ነው። አዳዲስ ባህሎች አዳዲስ አሠራሮችና ያልተለመዱ አደረጃጀቶች ብቅ ያሉበት ጊዜያት ሲሆኑ እነዚህ አዳዲስ ለውጦች ቀጥለው በአዲስ ኪዳንም ይታያሉ። በብሉይና በአዲስ ኪዳን መካከል በነበሩት አራት መቶ ዓመታት በዓለም ታሪክ ውስጥ በጣም ፈጣን እድገቶች ታይተዋል። የብሉይ ኪዳን ታሪክ የሚዘጋው የፋርስና ሜዶን መንግሥታት ገዥ እንደሆኑ ነው። ግብፅም የፖለቲካውን ዓለም ኀያልነት እንደያዘች ነበር። በብሉይና አዲስ ኪዳን ማዕከል በነበሩት አራት መቶ ዓመታት የሁለቱም መንግሥታት ሐያልነት ቀስ በቀስ እየቀነሰ ሄዶ የዓለም ኀያልነት ከምስራቁ ዓለም ወደ ምዕራቡ ዓለም ሲዛወር እናያለን። በአዲስ ኪዳን ዘመን መጀመሪያ ላይ ታላቁ አሮም ዓለምን ትገዛ ነበር። የታሪክ ተመራማሪዎች በቀናት አገማመታቸው ትንሽ ቢለያዩም እንኳን እነዚህን ከዚህ ቀጥሎ የተዘረዘሩትን በግምት የሆኑትን ቀናትን አንድ በአንድ ማየት ከብሉይ ወደ አዲስ ኪዳን ለነበረው ታላቅ የሽግግር ጊዜ ጥሩ እይታ ይሰጠናል። ትጽፏቸው ዘንድ ቀስ ብያ ነባለውና ነጥቦቹን ያዙ። አንደኛ አራት መቶ ዓመት ከክርስቶስ ልደት በፊት ንጉሥ አርጤክሴስ የፋርስ ንጉሥ ይገዛ የነበረበት ጊዜና በግሪክ መንግሥት ላይ ድል ያደረገ ጊዜ ሲሆን ይህ ጊዜ ለምሥራቃውያን ዓለምን ለመግዛት የመጨረሻው ሙከራቸው ነበር። እደግመዋለሁ፣ አራት መቶ ዓመት ከክርስቶስ ልደት በፊት ወይም ንጉሥ አርጤክስስ የፋርስ ንጉሥ ይገዛ የነበረበት ጊዜና በግሪክ መንግሥት ላይ ድል ያደረገ ጊዜ ሲሆን ይህ ጊዜ ለምሥራቃውያን ዓለምን ለመግዛት የመጨረሻቸው ሙከራ ነበር። ሁለተኛ ነጥብ ሦስት መቶ ሰላሳ ሦስት ዓመት ከክርስቶስ ልደት በፊት ይህ ጊዜ በነቢዩ ዳንኤል ምዕራፍ ስምንት ላይ እንደተነገረው አውራው ፍየል ከምዕራብ ይወጣል የተባለበት ጊዜ ሲሆን እርሱም ከግሪክ የተነሳውና የፋርስንና ሜዶንን መንግስት ያሸነፈ ታላቁ አሌክሳንደር የነገሰበት ጊዜ ነው። ፈጠን ብያ አንድ ጊዜ ያነባዋለሁ። 333 ዓመት ከክርስቶስ ልደት በፊት ይህ ጊዜ በነቢዩ ዳንኤል ምዕራፍ ስምንት እንደ እንደተነገረው አውራው ፍየል ከምዕራብ ይወጣል የተባለበት ጊዜ ሲሆን እርሱም ከግሪክ የተነሳውና የፋርስንና ሜዶንን መንግሥታት ያሸነፈ ታላቁ አሌክሳንደር የነገሰበት ጊዜ ነው። ሦስተኛ ሦስት መቶ ሀያ ሁለት ዓመት ከክርስቶስ ልደት በፊት ታላቁ አሌክሳንደር ኢየሩሳሌምን የጐበኘበት ጊዜና በነቢዩ ዳንኤል እንደተተነበየውም ኢየሩሳሌምን ያዳነበት ጊዜ ነው። ሦስት መቶ ሀያ ሁለት ዓመት ከክርስቶስ ልደት በፊት ታላቁ አሌክሳንደር ኢየሩሳሌምን የጐበኘበት ጊዜና በነቢዩ ዳንኤል እንደተተነበየውም ኢየሩሳሌምን እያዳነበት ጊዜ ነው። ሦስት መቶ ሀያ ሦስት ዓመት ከክርስቶስ ልደት በፊት ይሄ ደግሞ የሚቀጥለው አራተኛ ነጥብ ማለት ነው። ታላቁ አሌክሳንደር የሞተበት ጊዜ ሲሆን ከእርሱ ሞት በኋላ በአሌክሳንደር አራቱ ጄነራሎች የዓለም ምዕራብና ምሥራቅ መንግሥታት ለአራት የተከፈሉበት ጊዜ ነው። ሦስት መቶ ሀያ ሦስት ዓመት ከክርስቶስ ልደት በፊት ታላቁ አሌክሳንደር የሞተበት ጊዜ ሲሆን ከእርሱ ሞት በኋላ በአሌክሳንደር አራቱ ጄነራሎች የዓለም ምዕራብና ምሥራቅ መንግሥታት ለአራት የተከፈሉበት ጊዜ ነው። ሦስት መቶ ሀያ ዓመት ከክርስቶስ ልደት በፊት የሚቀጥለው ነጥብ ማለት ነው። ይሁዳ ከግብፅ ጋር በፓትሎሜ ስቴር በሚባል ሰው ከግብፅ ጋር የተቀላቀለችበት ጊዜ ነበር። ሦስት መቶ ሀያ ዓመት ከክርስቶስ ልደት በፊት ይሁዳ ከግብፅ ጋር በፓትሎሜ ሶተር በሚባል ሰው ከግብፅ ጋር የተቀላቀለችበት ጊዜ ነበር። ሌላኛው ነጥብ ደግሞ ሦስት መቶ አሥራ ሁለት ዓመት ከክርስቶስ ልደት በፊት ሴልዮካስ የተባለ ሰው የሴሉ ሴይድን መንግሥት መሠረተ ያም አሶር ነበር ይህ ሰው ይሁዳንም ለመውሰድ ስለ ሞከረ በይሁዳና በአሶር መካከል ትልቅ ጦርነት የተደረገበት ጊዜ ነው ሁለት መቶ ሦስት ዓመት ከክርስቶስ ልደት በፊት የአሦርን ተጽዕኖ በመጠቀም ታላቁ አንቶኪዮስ የተባለ ሰው ይሁዳንና ኢየሩሳሌምን የወሰደበት ጊዜ ነው። የአሦርን ተጽዕኖ በመጠቀም ታላቁ አንቶኪዮስ የተባለ ሰው ይሁዳንና ኢየሩሳሌምን የወሰደበት ጊዜ ነው። አንድ መቶ ሰባ ዓመት ከክርስቶስ ልደት በፊት ታላቁ አንቶኪዮስ የተባለ ሰው ኢየሩሳሌምን ከወሰደ በኋላ ቤተ መቅደሱንም ያረከሰበት ጊዜ ነው። አንድ መቶ ሰባ ዓመት ከክርስቶስ ልደት በፊት ታላቁ አንቶኪዮስ የተባለው ሰው ኢየሩሳሌምን ከወሰደ በኋላ ቤተ መቅደሱንም ያረከሰበት ጊዜ ነው። አንድ መቶ ስልሳ ስድስት ዓመት ከክርስቶስ ልደት በፊት ማታትያስ የተባለው የይሁዳ ካህን ተቃውሞን በአሦር ላይ ጀመረ። ይህ ጊዜ የመቃቢያን ጊዜ የተጀመረበት ሲሆን ይሁዳ በታሪኳ ውስጥ እንደዚህ ያለ የችግር ጊዜ አሳልፍ አታውቅም። አንድ መቶ ስልሳ ስድስት ዓመት ከክርስቶስ ልደት በፊት ማታትያስ የተባለው የይሁዳ ካህን ተቃውሞን በአሦር ላይ ጀመረ። ይህ ጊዜ የመቃቢያን ጊዜ የተጀመረበት ሲሆን ይሁዳ በታሪኳ ውስጥ እንደዚህ ያለ የችግር ጊዜ አሳልፋ አታውቅም። ስልሳ ሦስት ዓመት ከክርስቶስ ልደት በፊት ፖምፔይ የተባለ ሮማዊ ኢየሩሳሌምን ወሰደ የእስራኤልም ሕዝብ ክርስቶስ ሲወለድ ቀጥሎም በአዲስ ኪዳን ጊዜ በዚህ አዲስ መንግሥት ማለትም በሮማ መንግሥት ግዛት ሥር የተዳደሩበት ጊዜ ነው። አንድ ጊዜ ደግመዋለሁ። ስልሳ ሦስት ዓመት ከክርስቶስ ልደት በፊት ፓምፔይ የተባለ ሮማዊ ኢየሩሳሌምን ወሰደ። የእስራኤልም ሕዝብ ክርስቶስ ሲወለድ ቀጥሎም በአዲስ ኪዳን ጊዜ ሁሉ በዚህ አዲስ መንግሥት ማለትም በሮማ መንግሥት ግዛት ሥር የተዳደሩበት ጊዜ ነው። አርባ ዓመት ከክርስቶስ ልደት በፊት የሮማው መንግሥት ሄሮድስ የይሁዳ ንጉሥ እንዲሆን ሾመው። እንደ ሄሮድስና ቤተሰቡም በታሪክ ውስጥ ጨካኝና ክፉ ቤተሰብ ፈጽሞ አልነበሩም። አርባ ዓመት ከክርስቶስ ልደት በፊት ወይም ደግሞ አርባ ዓመት ዓለም ከክርስቶስ ልደት በፊት የሮማው መንግሥት ሄሮድስ የይሁዳ ንጉሥ እንዲሆን ሾመው እንደ ሄሮድስና ቤተሰቡም በታሪክ ውስጥ ጨካኝና ክፉ ቤተሰብ ፈጽሞ አልነበሩም። ሰላሳ ሰባት ዓመት ዓለም ወይም ደግሞ ዓመት ከክርስቶስ ልደት በፊት ሄሮድስ የመጨረሻውን የመቃቢያን ንጉሥና ካህን የሆነውን አንቶኪዮስን በማረድ ኢየሩሳሌምን የተቈጣጠረበት ጊዜ ነው። ሰላሳ ሰባት ዓመት ዓለም ወይም ደግሞ ዓመት ከክርስቶስ ልደት በፊት ሄሮድስ የመጨረሻውን የመቃቢያን ንጉሥና ካህን የሆነውን አንቶኪዮስን በማረድ ኢየሩሳሌምን የተቈጣጠረበት ጊዜ ነው። ሰላሳ አንድ ከክርስቶስ ልደት በፊት አውግስጦስ ቄሳር የሮማ ንጉሥ ሆነ። አንድ ጊዜ እደግምላችኋለሁ። ሰላሳ አንድ ዓመት ወይም አመት ዓለም ከክርስቶስ ልደት በፊት አውግስጦስ ቄሳር የሮማ ንጉሥ ሆነ። አሥራ ዘጠኝ ዓመት ከክርስቶስ ልደት በፊት ወይም ደሞ አመት ዓለም ከክርስቶስ ልደት የሄሮድሳውያን ቤተ መቅደስ ሥራ ተጀምሮ ነበር። ጌታችን ኢየሱስ ክርስቶስ ሲወለድም ሆነ በአዲስ ኪዳን ሥራው ቀጥሎ እናገኛለን። አሥራ ዘጠኝ ዓመት ዓለም ወይም አሥራ ዘጠኝ ዓመት ከክርስቶስ ልደት በፊት የሄሮድሳውያን ቤተ መቅደስ ሥራ ተጀምሮ ነበር። ጌታችን ኢየሱስ ክርስቶስ ሲወለድም ሆነ በአዲስ ኪዳን ጊዜ ይህ ሥራ ቀጥሎ እናገኛለን። የቤተ መቅደሱ ሥራ ማለት ነው። አራት ዓመት ጌታችን ኢየሱስ ክርስቶስ በቤተልሔም የተወለደበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። እስቲ በዚህ ዝማሬ ታዲያ ጌታን አብረን እናመልክ ለአጭር ጊዜ። ሃሌሉያ! ከዚህም በላይ ለኢየሱስ ክርስቶስ ለሕፃኑ ለተወለደው እኛንም ለገዛንና ለለወጠን። አድማጮች፣ ከዚህም በላይ ሌላ መንገድ ቢኖርና ብንሆንለት ብናከብርን እጅግ ደስ ይል ነበር። እግዚአብሔር ስሙ የተመሰገነ ይሁን። በይሁዳ ግዛት በአራት መቶው የዝምታ ጊዜ ከተከናወኑት ነገሮች የተነሣ በይሁዳ ትልቅ የኗኗር ለውጥ ይታይ ነበር ከባቢሎን ምርኮ በኋላ የባዕድ አምልኮን ከማምለክ ፊታቸውን መልሰው በሕግ ስለሚገኘው ቅድስናን ለማግኘት ጥረዋል። በጊዜው ይነገር የነበረው የዕብራይስጥ ቋንቋ በየዕለቱ ይጠቀሙበት ለነበረው ለአረማይክ ቋንቋ ስፍራውን ለቀቀ። የዕብራይስጥ ቋንቋም በምኵራብ ውስጥ መገልገያ ቋንቋ ብቻ ሆኖ ቈየ። ምኵራብ የተጀመረውም ከባቢሎን ምርኮ መልስ ነው። ይህ ምኵራብ ለአይሁድ በይሁዳም ሆነ በሚኖሩበት ስፍራ ሁሉ የኑሯቸው ዋና ማዕከል ሆኖ ያገለግል ነበር። በብሉይ ኪዳን ጊዜ ያልታወቁ አዳዲስ እምነቶችም በዚህን ጊዜ ብቅ ብቅ ማለት ጀመሩ። እንግዲህ የተወደዳችሁ ወገኖች፣ የዕለቱ ዝግጅታችን በዚሁ ያበቃል። ዝግጅታችንን አስመልክቶ አስተያየት ወይም ጥያቄ ካላችሁ ባድራሻችን እጻፉልን። ጸሎታችሁ ለአገልግሎታችን ትልቅ ድጋፍ ነውና፣ በጌታ ፊት ዘወትር አስቡን። ሁሉ ለምትወዱ ሁሉ አድራሻችን የመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር ዐሥራ ሦስት ስልሳ ስድስት አዲስ አበባ ነው። ደህና ደሩ እያልን ስንሰናበታችሁ በዚሁ በጀመርነው ዝማሬ ነው። ሰላም።